የሊቢያ ተፋላሚ ኃይሎች የሰላም ኅብረት እንዲፈጥሩ ጥሪ ተደረገላቸው። ጥሪውን ያቀረቡት የዩናይትድ ስቴትስ የአውሮፓና የመካከለኛው ምስራቅ ከፍተኛ ዲፕሎማቶች ትናንት እሁድ ከሊቢያ ተቀናቃኝ ኃይሎች ጋር ኢጣሊያ ዋና ከተማ ሮማ ውስጥ ተገናኝተው በተወያዩበት ጊዜ መሆኑም ታውቋል። በዚህ ወቅት ተፋላሚዎቹ ወገኖች ሀገራቸውን ወደ ሰላም ለማምጣት የሚያስችል አንድ በተባበሩት መንግሥታት ድርጅት የሚሸመገል ብሔራዊ የአንድነት እቅድ እንዲያጸድቁ ዲፕሎማቶቹ አሳስበዋቸዋል። ይህንን አለማድረግ ለአክራሪነት በር መክፈት እንደሚሆን ያስጠነቀቁት እነዚሁ ዲፕሎማቶች እቅዱን በመደገፍ አንድ የጋራ መግለጫ ማውጣታቸው ታውቀዋል። ዝላቲካ ሆክ ተጨማሪ ያላት አዲሱ አበባ ያቀርበዋል። አመፅና ውዝግብ በበረታባት የወደብ ከተማዋ ቤንጋዚ አካባቢ የተዘጉ ትምህርት ቤቶች ከሁለት ዓመት በኋላ ትናንት እሁድ ክፍት ሆነው ውለዋል። ተፋላሚዎቹ ወገኖችም ከነገ ወዲያ አረቡ ሞሮኮ ላይ ሲገናኙ የተኩስ አቁም ውል ይፈራረማሉ ተብሎ ይጠበቃል። በሊቢያ የተባበሩት መንግስታት ልዩ መልእክተኛ ማርቲን ኮብለር ስምምነቱ ገቢራዊ ይሆን ዘንድ አብዛኛዎቹ ተፋላሚ ወገኖች መፈረማቸው ጠቃሚ ነው ይላሉ። አንድ ነገር ግልጽ ላድርግ። ስምምነቱ የነገሮች ሁሉ መጨረሻ ነው ማለት አይደለም ፈጽሞ። ያ መነሻ ነው፣ አዲሱ የአንድነት መንግሥት ለሚሠራው ሥራ እንደ መነሻ ነጥብ። ሊቢያ የረጅም ጊዜ መሪዋ ሞአመር ጋዳፊ ከሥልጣን ከተወገዱበት እንደ አውሮፓ አቆጣጠር ከ2011 ጀምሮ መረጋጋት አልታየባትም። በአንድ በኩል የራሷ የሊቢያ ተቀናቃኞች ለስልጣን ይፋለማሉ። በሌላ በኩል ደግሞ ራሱን እስላማዊ መንግስት ያደረገው አይሲስ ሊቢያ ውስጥ ምሽግ ሰርቶ ሊስፋፋም እየፈለገ ነው። ይህ አለመረጋጋት ከቀጠለ ሊቢያ ፍርስርሷ ይወጣል በማለት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ያስጠነቅቃሉ። ግጭትና አለመረጋጋት ለረጅም ጊዜ ቀጥሎ አገሪቱ ውስጥ አንድ ክፍተት ተፈጥሯል። ያም ክፍተት ለአክራሪዎች ምቹ ሁኔታን የሚፈጥር ነው። አሁን ሊቢያ የጀመረችው ጉዞም የሕዝቧን ፍላጎት ወደሚያሟላ የመንግሥት ምስረታ ሳይሆን የሁከትን አቅጣጫ የያዘ ነው። የሚስተር ኬሪ የኢጣሊያ አቻቸው ፓዎሎ ጀንቲሎኒ የአስቸኳይ የሰላም ምስረታን ወሳኝነት ያሰምሩበታል። ሽብርተኛነትን ለመዋጋት ቁልፉ ነገር ሰላምና መረጋጋት ነው ብለዋል። ሊቢያ ሕጋዊ መንግሥት ስትመሠርት የ17 አገሮች ተወካዮች እንዲሁም የተባበሩት መንግስታት ድርጅት የአውሮፓ ህብረት፣ የአፍሪቃ ህብረትና የአረብ ሊግ ለመርዳት ቃል ገብተዋል።